በክልል የመደራጀት ጥያቄዎች የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደህዴን በአስረኛው ጉባኤ በጥናትና በሕግ አግባብ እንደሚፈታ ባስቀመጠ ውሳኔ መሰረት ምላሽ ያገኛሉ ሲሉ የደቡብ ክልል ፕሬዚዳንት አቶ ሚሊዮን ማቴዎስ ዛሬ በሰጡት መግለጫ አስታውቀዋል። የነገውን ሐምሌ 11ን በመጥቀስም ከሲዳማ የክልልነት ጥያቄ ጋር በተያያዘ በአዋሳ ከተማ የሚፈጠር የጸጥታ ችግር እንደማይኖርም ርዕሰ መስተዳደሩ አጽኖት ሰጥተው ተናግረዋል። በሌላ በኩል የሲዳማ ዞን ዋና አስተዳዳሪ የሲዳማ ህዝብ የምርጫ ቦርድ ስራ በትጋት እንዲጠባበቅ ሲሉ ነው ያሳሰቡት። ወጣቶች በምርጫ ቦርድም ሆነ በክልልና በዞኑ መንግስት መግለጫ እንደማይስማሙ ይልቁንም ሌላ የትግል አቅጣጫ እንዲጀምሩ የሚያደርጋቸው መሆኑን ተናግረዋል። ተጨማሪ ዘገባ ዮናታን ከሃዋሳ አድርሶናል። የክልሉ ርዕሰ መስተዳድርና የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢሕዴን ምክትል ሊቀመንበር አቶ ሚሊዮን ማቶስ እንዳሉት በክልል የመደራጀት ጥያቄዎች የሚፈቱት በሕግ አግባብና ድርጅቱ ባስጠናው የጥናት ግኝት መሰረት ነው። በጥናቱ ላይ ድርጅቱ ለተከታታይ አስር ቀናት በአዲስ አበባ ከተማ በልዩ ሁኔታ የተወያየበት ሲሆን የጥናቱ ውጤትና የማዕከላዊ ኮሚቴ ውሳኔም የክልሉን ሕዝብ ጥቅም የሚያስከብር መሆኑን ተናግረዋል። ከክልል ጥያቄም ጋር ተያይዞ ለሰባት ወራት ኢትዮጵያ ውስጥ አሉ በሚባሉ ምሁራን ጊዜ ተወስቶ ጥናት ተካሂዷል። የዚህ ጥናት መነሻ ለህዝቡ የሚቀርብ ነው የሚሆነው ማለት ነው። ስለዚህ በዚህ ላይ የተደረሰው ድምዳሜ ህዝቦችን የሚጠቅም መሆኑን ጥናቱ ሲካሄድም፣ የጥናቱ ግኝቶች እና የጥናቱ የመፍትሄ አቅጣጫዎች ራሱ ከህዝቡ የመጡ በመሆናቸው የህዝብ ፍላጎቶችን ያንጸባርቃል ብለን ለማየት የሞከር ነው በማዕከላዊ ኮሚቴ ደረጃ። ስለዚህ ከዚህ ጋር ተያይዞ የሚታየውን ነገር ያው በየደረጃው ለክልሉ ህዝብ ለውይይትም ቀርቦ ምሁራን ማብራሪያ ጭምር የሚሰጡበት ጉዳይ ነው። ምናልባትም በሚቀጥሉት ለሶስት ቀናትም ከዛ ቀጥሎ ባሉትም ተጨማሪ ማብራሪያዎች አጠቃላይ ሂደቱ ላይ ጭምርም የሚሰጥ ነው የሚሆነው ማለት ነው። ጥናቱ ላይ የመጡ የመፍትሄ አቅጣጫዎችም ከራሱ ከህዝቡ የመጡ የመፍትሄ አቅጣጫዎች ናቸው እና በእነዚህ መፍትሄ አቅጣጫዎች ላይ የተሻለውን አማራጭ የሚባለውን ማዕከላዊ ኮሚቴ መርጠው ውሳኔ ላይ ደርሷል። ስለዚህ እሱ ዝርዝሩ መቅረብ በሚገባ አግባብ የሚቀርብ ነው የሚሆነው ማለት ነው። ለክልሉ መንግስት ቴሌቪዥን በሰጡት ጋዜጣዊ መግለጫ ብሔራዊ ምርጫ ቦርድም ትላንት ማምሻውን የሲዳማን የክልልነት ጥያቄ በተመለከተ የሰጠው መግለጫ ከማዕከላዊ ኮሚቴው ውሳኔ ጋር የሚጣጣም መሆኑን የተናገሩት ርእሰ መስተዳደሩ ከሐምሌ 11 ጋር በተያያዘ በሐዋሳ ከተማ የጸጥታ ችግር ይፈጠራል በሚል በከተማ ነዋሪ ዘንድ ስጋት ያደረበት ሲሆን የሲዳማን የክልልነት ጥያቄ በተመለከተ ተመልክቴ በሐዋሳ ከተማ ምንም የሚፈጥር ችግር የለም ብሏል። ይልቁንስ ህዝቡ እንዲረጋጋም ጠይቀዋል። ምርጫ ቦርድ የሰጠው ያው የሲዳማ የክልል ጥያቄ የደረሰበት የሚታወቅ ስለሆነ የማዕከላዊ ኮሚቴው ውሳኔ ጋርም አብሮ የሚሄድ ነው ማለት ጊዜውንም በሚመለከት የተለያዩ ሪፎርሞች ውስጥ እንዳለፈ አንስቶ ግን ደግሞ አሁን ባለው ላይ ድርጅቱን በማጠናቀቅ ጥያቄውን ማስተናገድ ሂደት ውስጥ እንደገባ በከሪ አምስት ወራት ውስጥ መጨረስ እንደምችል ስለገለጸ ከላይ ኮሚቴ ውሳኔና የምርጫ ቦርዱን አንድ ላይ አገናኝቶ ማየት የሚቻል ነው የሚሆነው ሐዋሳ ከተማም ሆነ በዙሪያ ላይ ያለው የሲዳማ ህዝብ ሰላም ወዳድ ህዝብ እንደመሆኑ መጠን አመቱ ውስጥ ስናርፍ ብዙ አንዳንድ ጊዜ የሚገረብቱ ነገሮች በሚመጡበት ጊዜ ህዝቡ ካለው አጠቃላይ ባህልና ይሰት ተነስቶ ለከፋ ችግር ሳንጋለጥ አመቱን ማለፍ ችለናል ብለን ነው ማለት የምንችለው የአዋሳ ከተማን ጸጥታ ከማረጋገጥ አንፃር ብዙ የተሰሩ ስራዎች አሉ ይሄም ለውጦችን እያመጡ ቀጥሏል። ወደፊትም ተጠናክሮ የሚቀጥል ነው የሚሆነው እና ሐዋሳ ከተማ ነዋሪም ለዚህ ላሳየው ትብብር በጣም ከልቤ ነው ማመስገን የምፈልገው። አሁንም ስጋቱን ሁሉንም የምንጋራው ነው። የከተማ ነዋሪ ወደ ስጋት የሚጥሉ ጉዳዮችን በቅርበት የተከታተልን ከህዝቡ ጋር ሆነን ምላሽ ለመስጠት ሰፊ ስራዎችን ስንሰራ ነው የቆየ ነው። በተለይም ከስዳማ አንፃር የተነሳውን ጥያቄ ተንተርዞ ስጋት ውስጥ የሚያስገቡት ነገሮች እንዳሉ የሚደመጡ ነገሮች አሉ። ግን ደግሞ ስዳማ ጥያቄውን ሰላማዊ በሆነ መልኩ ሲያቀርብ ነው የቆየው። አሁን ባለበት ሁኔታ ከተማችን ቀጥታ የሚያውክ ነገር ይፈጠራል ብለን የምንጠብቀው ነገር የለም። ከሐምሌ 11 ጋር ተያይዘው ብዙ ስጋት ውስጥ የሚጥሉ ነገሮች የሉም የሚል ነገር ነው እየገለጽኩ ያለሁት ማለት ነው። በሌላ በኩል የሲዳማ ዞን ዋና አስተዳዳሪ አቶ ቀረጫ ውቻ በበኩላቸው የክልልነት ጥያቄ በህገ መንግስቱ መሰረት ምላሽ እንዲያገኝ የብሔራዊ ምርጫ ቦርድ ስራ በመጀመሩ መላው የሲዳማ ብሔር ተወላጆች የሲዳማ ዞን ከክልሉ መንግስትና ከደኢህዴን ጋር በመሆን በጥያቄው ዙሪያ በጋራ እየሰሩ እንደሚገኙና ምርጫ ቦርድ በአምስት ወራት ጊዜ ውስጥ ህዝበ ውሳኔ እንደሚያደርግ በመግለጹ መላው የስዳማ ተወላጆችና ወጣቶች ጉዳዩን በትዕግስት እንዲጠብቁ ጠይቀዋል። ቦርዱ ውሳኔ ህዝብ በማደራጀት ዙሪያ ከስዳማ ዞንና ከክልል መንግስት ጋር በተለያዩ ጊዜያት መወያየቱን ያስታወቁት አቶ ቃሬ ጫውቻ ውሳኔ ህዝብ አምስት ወር ባልሞላ ጊዜ ውስጥ አደራጅቶ ለጥያቄው አፋጣኝ ምላሽ እንደሚሰጥም አስታውቀዋል። በሌላ በኩል የስዳማ ዞን የክልልነትን ጥያቄ አራማጅ መሆኑን የሚናገረውና የጄቶዎች አስተባባሪ ነኝ የሚለው ወጣት ሳሙኤል በምርጫ ቦርድ መግለጫም ሆነ በክልሉና በዞኑ መንግስት አቋም ወጣቶች እንደማይስማሙ ተናግሯል። ለስዳማ ጥያቄ ምላሹ እስከ ነገ ይሰጣል ብሎ እንደሚጠብቁም ተናግሯል። የዞኑ ምክር ቤት ኃላፊነቱን ይወጣል ብለን እንጠብቃለን። ኃላፊነቱን ይወጣል ብለን ስንል ከዚህ ቀጥሎ ላለው ፍቺዎች የንብረት ክፍፍልና ሌላ ነገር ስለምኖር ከመንግስት ጋር ደግሞ ግንኙነትን ለመመስረት እንደ ድልድይ ያገለግላሉ። ያ ድልድይ ሲኖር ነው የሚተ አስበናል እንደ ህዝብ ግን እኛ በራሳችን ማንም ስለ ህዝብ ስለ እኛ የሚወስን የለም ስለዚህ ህዝቡ እንደ ህዝብ ወስኗል የወሰነውን ደግሞ ፋሲሊቴት የማድረጉ ጉዳይ የመንግስት ነው ያንን በአስራ አንድ ያረጋል ብለን እንጠብቃለን አይ አናረግም የሚሉ ከሆነ ህዝቡ ሉአላዊ ስልጣኑን በመጠቀም የራሱን እድል በራሱ የመወሰድ እስከ መገንጠል የሚለው መብት አርቲክል ሰላሳ ዘጠኝ ተጠቅሞ ህዝቡ የራሱን ክልል በራሱ ማወዙ ከምንም በላይ ዋስትና የአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሃዋሳም